ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ይሄ መድረክ የተዘጋጀበት ዋናው ምክንያት የሀገራችን ተቃዋሚ የፖለቲካ ፓርቲዎች የሚወክሏቸው የኅብረተሰብ ክፍሎች ያሉ በመሆኑ ከመንግስት ጋር በሀገራችን አጠቃላይ የሚቀጥለው አምስት ዓመት እቅድ ላይ መወያየት ተገቢና አስፈላጊ ነው ብለን ስላመንን ነው። ኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ናቸው። መድረክ፣ ሰማያዊ ፓርቲና መያድ በስብሰባው እንዳልተገኙ ተጠቁሟል። ዝርዝሩ በዕለቱ አቢረስ ይቀርባል። ከምሽቱ ዜና መካከል ደግሞ አንጎላ የሰብአዊ መብት ይዞታዋ ጫና እያመጣባት ነው የዘንድሮ የኖቤል የሰላም ሽልማት ለቱኒዚያውያን ተሰጠ። ባለፈው ዓመት የኢቦላ ቫይረስ የነበረባት እንግሊዛዊት እንደገና ሐኪም ቤት ገባች፣ የሚሉ ይገኙባቸዋል። የስልክ አስተያየቶቻችሁና በወቅታዊ ርዕሰ ጉዳዮች ላይ ያተኮሩ ልዩ ልዩ ዘገባዎች እንዲሁም ቅንብሮች በሁለተኛው አጋማሽ ጠብቋቸዋል። ጤና ስጥልን፣ እንደምናመሻችው ክቡራትና ክቡራን አድማጮቻችን ከዛሬ አርብ መስከረም 28 2008 ዓ ም ዝግጅታችን ጋር የምሽቱ አስተናጋጆች አሉላ ከበደና አዲሱ አበበ አቀናባሪያችን ብርሃን ኃይሉና የስርጭት መሐንዲሱ ደግሞ ቮይቴክስ ዞርኛክ አብራችሁን አምሹ። አንጎላ በሰብአዊ መብት አያያዟ ላይ ጫና እየበረታባት ነው። የአውሮፓ ምክር ቤት በቅርቡ አንጎላ ውስጥ በፖለቲካ ምክንያት የታሰሩ የተባሉ ተቃዋሚዎች በፍጥነት እንዲፈቱም ጠይቋል። በደቡባዊ አፍሪካ የአሜሪካ ድምፅ ራዲዮ ዘጋቢ አኒታ ፖል የላከችውን ዘገባ አዳነች ፍሳዬ ታቀርባለች። የአውሮፓ ምክር ቤት አንጎላ በተቃዋሚዎች ላይ የምታሳየውን አያያዝ አውግዞ ሁሉም የፖለቲካ እስረኞችና ለሰብአዊ መብት የሚታገሉ ሰዎች በአስቸኳይ ከእስር እንዲፈቱ ጥሪ አቅርቧል። በርካታ የሰብዓዊ መብትና ሕግ ነክ ድርጅቶችም የምክር ቤቱን ውሳኔ ደግፈዋል። ክሱ ኃይል ተጠቃሚነትን አቀጣጥሏል የሚል ሲሆን፣ በፍርድ ቤት ሂደት የቀረበ ማስረጃ አልነበረም። ባለፈው መስከረም ወር ተከሰው የስድስት ዓመታት እስራት ተበይኖባቸዋል። ሙላካ ሚቲ ድራሞንድ የደቡባዊ አፍሪቃ የክስ ሂደት ማዕከል ስራ አስኪያጅ ናቸው። ማዕከሉ የአውሮፓ ምክር ቤት የወሰደውን ውሳኔ ከደገፉት 15 ድርጅቶች አንዱ ነው። የአንጎላ መንግስት ይህን የሚያደርገው በስልጣን ላይ ለመቆየት ሲል ነው ብለዋል። ኤስኤኤልሲን የመሳሰሉ የሰብአዊ መብት ድርጅቶች እንዲህ አይነቱን በንግግር ነጻነት ላይ የሚፈጸም ፍትህ የጎደለው ድርጊት ገደብ አድርገን እናየዋለን፣ የፖለቲካ አላማ አለው ብለንም እናምናለን። ሀገሪቱ በነዳይ ዘይት ምርት ከአፍሪቃ ሁለተኛዋ ሆና ሳለ በሀገሪቱ ያለው የደህንነት ሁኔታና የእኩልነት ጉድለት እንደሚያሳዝናቸው ተቃዋሚዎቹ ይናገራሉ። እንደ አውሮፓውያን አቆጣጠር ከ1979 ዓ.ም አንስቶ በአንድ ሰው የምትገዛ ሀገር መሆኗን ያስገነዘቡት ተቃዋሚዎች የመናገርና ሀሳብን የመግለጽ መብት እንደሌለ ገልጸዋል። በአንጎላ ፍርድ ሚኒስቴር የሰብአዊ መብት ክፍል የአውሮፓውን ምክር ቤት ውሳኔ የስም ማጥፋት ወሬ ነው ብለውታል። ሚቲድራመን በበኩላቸው የአውሮፓ ምክር ቤት ውሳኔ አንጎላ ጥያቄውን ባትቀበል ምን እንደሚያደርግ አይገልጽም ብለዋል። የዘንድሮ የኖቤል የሰላም ሽልማት ለቱኒዚያውያን ተሰጠ። ቱኒዚያ ውስጥ የዛሬ አራት ዓመት የተካሄደውን ጃዝሚን አብዮት ተከትሎ ሁሉን አቀፍ ዲሞክራሲ እንዲገነባ ስላበረከቱት ወሳኝ የተባለ አስተዋጽኦ ለአራት ድርጅቶች እንዲሰጥ መወሰኑን ኦስሎ ኖርዌይ የሚገኘው የኖቤል ኮሚቴ አስታወቀ። ሽልማቱን ያሸነፉት አራቱም ድርጅቶች በጋራ እንጂ በተናጥል የሚሸነሸን አለመሆኑንም የኖቤል ኮሚቴው ገልጠዋል። ቱኒዚያ ውስጥ ከተጫረው የአረብ አብዮት በኋላ የተጀመረውን የዲሞክራሲ ሂደት እስከ ማደናቀፍ የደረሱ በግድያ የታጀቡ እንቅስቃሴዎች ከተደረጉ በኋላ አራቱ ድርጅቶች ወደ ሰላሙ ግንባታ ገብተው አገሪቱን ወደ ማረጋጋት መውሰዳቸውና የእርስ በርስ ጦርነት እንዳይነሳም ማድረጋቸው ወይም ማድረግ መቻላቸው ተመልክቷል። ድርጅቶቹ የቱኒዚያ አጠቃላይ ሰራተኞች ማህበር፣ የቱኒዚያ ኢንዱስትሪ የንግድና የእደጥበብ ኮንፌዴሬሽን፣ የቱኒዚያ ሰብአዊ መብቶች ህብረትና የቱኒዚያ ጠበቆች ማህበር ናቸው። በሊቢያ የተባበሩት መንግስታት ድርጅት ልዩ መልእክተኛ በርናርዲኖ ሊዮን አዲስ የአንድነት መንግስት መመስረት ያስችላል ያሉትን ሐሳብ ይፋ አድርገዋል። እቅዱ በተከፋፈለችው አገር ለአራት ዓመታት የዘለቀውን ትርምስና የፖለቲካ ግርግር ለማብቃት ቁልፍ ምርጃ ቁልፍ እርምጃ ሊሆን እንደሚችል ገምተዋል። ልዩ መልእክተኛ በርናንዶ ሊዮን ዛሬ ሞሮኮ ውስጥ እቅዱን ይፋ ባደረጉበት ሥነ ሥርዓት ላይ ሲናገሩ ይሄ መንግስት ውጤታማ ሊሆን እንደሚችል እናምናለን። ሊቢያውያን አገሪቱን ከጥፋት ለማዳን ይህን ታሪካዊ እድል መጠቀም አለባቸው ሲሉም አስገንዝበዋል። በአዲሱ ዕቅድ መሠረት መሠረቱን ትሪፖሊ ያደረገው ሸንጎ አባል ፋየዝ ሰራጅ ጠቅላይ ሚኒስትር፣ ሌሎች ስድስት ሚኒስትሮች ደግሞ የፕሬዚዳንታዊ ምክር ቤት አባላት ይሆናሉ። ያም ሆኖ ግን አዲሱ የአንድነት መንግሥት መስረታ ሐሳብ ከወዲሁ ከባድ እንቅፋቶች ተጋርጠውበታል ተብሏል። አዲሱ መንግስት በትሪፖሊና በምስራቅ ያሉትን ተቀናቃኝ ምክር ቤቶች ይሁንታ ማግኘት ይኖርበታል። በሁለቱም ወገን ያሉ ተፋላሚ ሚሊሻዎችም በሀሳቡ መስማማት እንዳለባቸው ይጠበቃል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን በቀረበ ሀሳብ መደሰታቸውን ገልጠው በሊቢያ የሚገኙ የፖለቲካ ፓርቲዎች በሙሉ ፈጥነው እቅዱን እንዲቀበሉት አሳስበዋል። የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ ባለፈው ሳምንት በሮዝበርግ ኦሬገን በደረሰው የጅምላ ግድያ ሰለባ የሆኑ ቤተሰቦችን በማነጋገር ዛሬ በዩናይት ስቴትስ ምዕራባዊ ግዛቶች ለአራት ቀናት የሚዘልቅ የሥራ ጉብኝት ጀምረዋል። ክሪስቶፈር ሃርፐር መርሰር በተባለው ታጣቂ ባለፈው ሐሙስ ኡምፑዋ ኮሚዩኒቲ ኮሌጅ ወይም የማህበረሰብ ኮሌጅ ውስጥ ተከፍቶ ተኩሱ ከፍቶ ስምንት ተማሪዎችንና አንድ መምህር ከገደለ በኋላ የራሱን ሕይወት ማጥፋቱ አይዘነጋም። ዛሬ ፕሬዚዳንቱ አካባቢውን ሲጎበኙ ተቃውሞ ያጋጥማቸው ይሆናል ተብሎ ይጠበቃል። ሚስተር ኦባማ ግድያዎቹን ተከትሎ በአገሪቱ ጠንካራ የመሳሪያ ቁጥጥር ህግ እንዲወጣ ጠይቀዋል። የጥሪያቸው ኮሌጁ በሚገኝበት በሰሜን ምዕራብ ዩናይትድ ስቴትስ ያሉትን በርካታ የጦር መሳሪያ መብት ተከራካሪዎች አስቆጥቷል። ፕሬዚዳንቱ ወደ ኦሬገን የሚጓዙት የግድያ ሰለባዎች ቤተሰቦችን ለማጽናና በመሆኑ የጦር መሳሪያ መብት ተከራካሪዎችን ሊያሳስብ አይገባም ሲሉ የዋይት ሀውስ ቤተ መንግስት ቃል አቀባይ ጃሽ ኤርነስት ለጋዜጠኞች አስረድተዋል። ባለፈው ዓመት መጨረሻ ገደማ በኢቦላ ቫይረስ የተያዘች አንዲት እንግሊዛዊት ነርስ ያልተለመደና ውስብስብ ሁኔታ ስለታየባት ተመልሳ ሐኪም ቤት መግባቷን የእንግሊዝ ባለሥልጣናት አስታውቀዋል። ነርሷ ፓውሊን ካፌርጊ ግላስጎ ውስጥ የሕክምና እርዳታ ከተደረገላት በኋላ ዛሬ አርብ ከስኮትላንድ ሎንዶን ወደሚገኘው ልዩ ሆስፒታል ተወስዳለች። የሎንዶኑ ሮያል ፍሪ ሆስፒታል እንዳስታወቀው ፓውሊን ብሔራዊ ስምምነት በተደረሰበት መመሪያ መሰረት በአንድ በከፍተኛ ደረጃ ላይ በሚገኝ የተለየና ገለልተኛ ስፍራ ተቀምጣና ተጠብቃ ነው የምትታከመው። ነርሷ ላይ የተገኘው ቫይረስ ወደ ሌሎች ጤናማ ሰዎች የመተላለፍ እድሉ አነስተኛ መሆኑን ሮያል ፍሪ ሆስፒታል ቢገልጥም፣ ስኮትላንድ ያሉ የጤና ባለሙያዎች ግን ቀደም ሲል ከነማን ጋር ተገናኝታ እንደሆነ መመርመር አለበት ብለው እየተከታተሉ መሆናቸው ታውቋል። ሮያል ፍሪ ሆስፒታል ካፌርጊየን ባለፈው ዓመት ታህሳስ ማብቂያና ጥር ወር መጀመሪያ ገደማ ከኢቦላ ቫይረስ ጋር በተገናኘ ሕክምና አድርጎላት እንደነበር ይታወቃል ሴቭ ቺልድረን ለተባለው ምግባረ ሰናይ ድርጅት ስትሰራ ወደ ሴራሊዮን ሄዳ ስለነበር ከዚያ ስትመለስ ነው የታመመችው። የእስራኤል ወታደሮች ጋዛ ድንበር ላይ ባለው ውዝግብ ዛሬ አርብ አራት ፍልስጤማውያንን መግደላቸው ተገለጠ። በዚህም የሁለቱ ወገኖች ግጭት እየተባባሰ ውጥረቱ ማየሉ ታውቋል። የእስራኤል ጦር እንዳስታወቀው ሰላማዊ ሰልፍ ካደረጉ ፍልስጤማውያን መካከል ሁለት መቶ ያህሉ ወደ ጋዛ ድንበር በመዝለቅ በሌላኛው ወገን ባሉት የእስራኤል ወታደሮች ላይ ድንጋይና የተቃጠለ ጎማ በመወርወር ለተኩሱ መቀስቀስ መንስኤ ሆነዋል ብሏል። እስራኤል ወታደሮች ዋነኛ የአመፁ ቀስቃሾች ናቸው ባሏቸው ላይ ተኩስ እንደከፈቱ ነው ጦሩ ጨምሮ ያስታወቀው። ሰላማዊ ሰልፉ የተጠራው ኢየሩሳሌምና ዌስት ባንክ ዳርቻ በሚገኙ ፍልስጤማውያን ትብብር ሲሆን ይህም ፍልስጤማውያን በስለት የማጥቃት እርምጃ በመጀመራቸው እስራኤል ውስጥ ውጥረቱ እንዳየለ በተገለጸ ማግስት ነው። ባለፈው ረቡዕ አንዱን እስራኤላዊ በስለት በመውጋቷ የተኮሰባት የጥንታዊቷ ኢየሩሳሌም ከተማ ነዋሪ ፍልስጤማዊት ከባድ የመቁሰል አደጋ እንደደረሰባትም አይዘነጋም። ሌላ አንድ ተጠርጣሪ ፍልስጤማዊ ነውጠኛ አንድ እስራኤላዊ ወታደር ኪሪያት ጋት ከተማ ውስጥ ከትናንት በስቲያ በጩቤ ወቅቶ ሊያመልጥ ሲል ተተኩሶበት መገደሉንም ፖሊሶች አስታውቀዋል። አድማጮች፣ ዜናው አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና አዲሱ አበበንን በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ19 በ22ና በ25 ሜትር ባንዶች አጭር ሞገድ እና እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። ወደ ምሽቱ አብይ ርዕስ ከመሄዳችን አስቀድሞ አድማጮች ቆየት ብለው ከሚቀርቡ ዝግጅቶች መካከል አንዱን ከወዲሁ ለቅምሻል The has decided that the Nobel Peace Prize for 2015 የ2015 የኖቤል ሽልማት ቱኒዚያ ውስጥ በ2011 ዓ ም የተካሄደውን ጃስሚን አብዮት ተከትሎ ሁሉን አቀፍ ዲሞክራሲ እንዲገነባ ስላበረከቱት ወሳኝ የተባለ አስተዋጽኦ ለአራት ድርጅቶች እንዲሰጥ የኖርዌይ የኖቤል ኮሚቴ ወስኗል። የኖርዌዩ የኖርዌይ የኖቤል ኮሚቴ ሊቀመንበር ኩቺ ኩልማን ፋይቭ ናቸው። የሰማችኋቸው የዘንድሮ የኖቤል የሰላም ሽልማት አሸናፊ ሲታወጭ ከተናገሩት የተወሰደ። ለዚሁ የሰላም ሽልማት ታይተው ከነበሩት አንዱ አባ ሙሴ ዘርአይም ያስተላለፉት መልእክት አለ። በመጽሔት ዝርዝር ዘገባ ይኖረናል። ቆየት ብሎም ይቀርባል። አድማጮች፣ አሁን ወደ ዕለቱ ዓቢይ ርዕስ የኢትዮጵያ መንግስት አዲስ አበባ በሚገኘው የተባበሩት መንግስታት ድርጅት የስብሰባ ማዕከል በሁለተኛው የእድገትና ትራንስፎርሜሽን እቅድ ላይ ከተቃዋሚ ፓርቲዎች ጋር የውይይት መድረክ ከፍቷል። ለሁለት ቀናት የሚቆየውን ይህን መድረክ ዛሬ ረፋዱ ላይ ጠቅላይ ሚኒስትር ኃይለማርያም ደሳሌ ሲከፍቱ የፓርቲዎቹ መሪዎችና አባላቱ የመንግስትን ጥሪ ተቀብለው በዚህ የውይይት መድረክ ለመካፈል በመምጣታቸው አመስግነዋል። መድረኩ የተዘጋጀበትንም ዋና ምክንያት በአጭሩ አብራርተዋል። ይሄ መድረክ የተዘጋጀበት ዋናው ምክንያት የሀገራችን ተቃዋሚ የፖለቲካ ፓርቲዎች የሚወክሏቸው የህብረተሰብ ክፍሎች ያሉ በመሆኑ ከመንግስት ጋር በሀገራችን አጠቃላይ የሚቀጥለው አምስት ዓመት እቅድ ላይ መወያየት ተገቢና አስፈላጊ ነው ብለን ስላመንን ነው። ጠቅላይ ሚኒስትሩ እንዳስገነዘቡት መንግስታቸው ለሚቀጥሉት አምስት ዓመታት የሀገሪቱ የኢኮኖሚና ማህበራዊ እድገት የሚመራበትን ስትራቴጂያዊ እቅድ አዘጋጅቷል። ይሁንና ይህ እቅድ ተግባራዊ ለመሆኑ ዋስትናው የሀገሪቱ ዜጎች ሁሉ እቅዱን ገንዘባቸው አድርገውት ለመተግበር ሲነሱ ብቻ እንደሆነ አስገንዝበው፣ ይህ እንዲሆን መንግስት የተለያዩ መድረኮች እንዳዘጋጀና መልካም ግብአቶችን እንዳገኘ ገልጸዋል። ከተቃዋሚ ፖለቲካ ፓርቲዎች ጋር ከተጀመረ ውይይት የሚጠበቀውንም አብራርተዋል። ከእናንተ ጋራ በምናደርገው ውይይት የተለያዩ የፖሊሲ ልዩነቶች እንዳሉ እናውቃለን። ነገር ግን ደግሞ ሙሉ በሙሉ ምንም አይነት አንድነት የለንም ወይም መግባባት የለንም ማለት አይደለም። ስለዚህ የፖሊሲ ልዩነቶቻችን በዚህ መድረክም ተነስተው ክርክር ልናደርግባቸው የሚፈለጉ ካሉ ክርክር ልናደርግባቸው እንችላለን። ከዛ ባሻገር ግን በሚያግባቡን ጉዳዮችም ላይ አንድ አገር ያለን እንደመሆኑ መጠን ጥልቀት ያለው ውይይት በማካሄድ ከእናንተም የሚገኙ ነገር ግን መንግስትም ተቀብሎ ተግባራዊ ሊያደርጋቸው የሚገቡ ግብአቶችንም ለመሰብሰብ አላማ አድርገን ነው ይህን ስብሰባ የጠራ ነው። ስለዚህ ስብሰባ ውጤታማ እንደሆንና ገንቢ የሆኑ አስተያየቶችና ትችቶች እንደምታቀርቡ እምነት የጸና ነው። የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ የጠቅላይ ሚኒስትር ጽህፈት ቤት ከጥቂት ቀናት በፊት ለተቃዋሚ ፓርቲዎች በጻፈ ደብዳቤ ልማታዊ መንግስታችን የኢትዮጵያ ህዳሴን ለማረጋገጥ የሚደረገውን ጉዞ በእውቀትና በእቅድ ለመምራት እንዲቻል ለቀጣዩ አምስት ዓመት ሁለተኛውን የእድገትና ትራንስፎርሜሽን እቅድ በመንደፍ በቁርጠኝነት ለመተግበር ተዘጋጅተዋል ይልና ሀገር አቀፍ ፓርቲዎች ያላቸውን የበኩላቸውን እንዲያዋጡ ጥሪ ያደርጋል። ይሁንና የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ፣ መላው ኢትዮጵያ አንድነት ድርጅትና ሰማያዊ ፓርቲ በዚህ መድረክ እንዲሳተፉ የቀረበላቸውን ጥሪ ሳይቀበሉ ቀርተዋል። የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት ለዚህ ምክንያታቸውን ሰጥተዋል። ኢህአዴግ በልማታዊ መንግስታችን እንደሌላው ሰው ሁሉ እናንተን የሚያነጋግራችሁ ብሎ ደብዳቤ ጻፈል። እኛ ደግሞ ንግግር ከተባለ አንድ ሀገር የማስፈጸም አቅሙ ሊያድግ የሚችለው በሀገር ደረጃ መግባባት የሚችለው የብዙሃን ፓርቲ ሲከበር፣ ጋዜጦች የመንግስትን ድካም እንደልባቸው ልባቸው ሲተቹ ሲቪክ ማህበራት ህዝቡን ሲያስተምሩ በሀገር ደረጃ ብሔራዊ መግባባት ሲፈጠር ችግርንም መሸከም እንችላለን፣ ችግርንም መቅረፍ እንችላለን። በእነዚህ ሁኔታዎች ላይ ስንነጋገር ከዛ በኋላ ስንግባባ ዝርዝር የዕቅድ አፈጻጸም ቀላል ስራ የኤክስፐርቶች ስራ ይሆናል። በእነዚህ ቁልፍ ጉዳዮች ላይ እንነጋገር ቅድሚያ ብለን መልሰን ደብዳቤ ይጽፈናል። ይህን ያህል በግርግር በሆታ በማሟሟቅ በአዳናቂነት ኢትዮጵያ ከሶስት ሺህ ዓመት በፊት የነበረ በእንጨትና በመዶሻ እናርሳለን፣ በብሬ እናርሳለን። አሁንም እዛው ላይ እንደቆምን አንድ ወር ዝናብ ሲጠፋ ሁሉ ነገራችን የጠፋብን ሰዎች ነ ይሄን ያህል አሳሳቢ ችግር ውስጥ ያለ ሀገርና ህዝብ ነው። ከዚህ የምንወጣው ደግሞ በእውነት በቁም ነገር ማሰብና በቁም ነገር መነጋገር ስንችል ብቻ ነው የሚል ሀሳብ አለኝ። ዛሬ በተጀመረው በዚህ የውይይት መድረክ ላይ የአንደኛውን የእድገትና ትራንስፎርሜሽን እቅድ አፈጻጸም ለተሰብሳቢው ያቀረቡት በሚኒስትር ዴታ ማዕረግ የብሔራዊ ፕላን ኮሚሽን ምክትል ኮሚሽነር አቶ ጌታቸው አደም የተያዘው እቅድ አመርቂ በሆነ መልኩ መጠናቀቁን ገልጸዋል። ላቅ ያለ ዋጋው ግን በህዝቡ ዘንድ የቀሰቀሰው መንፈስ ነው ይላሉ። ቁልፍ በሆኑ አገራዊ የልማት ጉዳዮች ዙሪያ ህብረተሰቡን ያነሳሳ ከፍተኛ የሆነ መነሳሳትና የጋራ የልማት መንፈስ የፈጠረ እቅድ ነበር። እንደሚታወቀው የመጀመሪያው እድገትና ትራንስፎርሜሽንን እቅድ ልዩ የሚያደርገው ታላቁ የህዳሴ ግድባችንና ሌሎችም በመሰረተ ልማት ሜጋ ታላላቅ ፕሮጀክቶች የተጀመሩበት እቅድ ነው። ስለዚህ ከዚህ አንጻር ከፍተኛ የሆነ የህዝብ መነሳሳትን የፈጠረና በጋራ መንፈስ የተነሳበት እቅድ መሆኑን። ይሁንና በዚህ የእቅድ ዘመን የተፈለገውን መዋቅራዊ ለውጥ ለማምጣት እንዳልተቻለ ምክትል ኮሚሽነሩ ገልጸዋል። የኢኮኖሚ መዋቅራዊ ለውጥ በምናይበት ጊዜ እንግዲህ እድገቱ አመርቂ መሆኑን አይተናል። ግን ይሄ እድገት ከመዋቅራዊ ለውጥ አንጻር በምናይበት ጊዜ ግን የሚፈለገውን ያህል በተቀመጠው ደረጃ ወይም ዲዛይረብል በሆነው ደረጃ የመዋቅራዊ ለውጥ አለመምጣቱን ነው። መድረኩ ዛሬ የሚያየው የተጠናቀቀውን የአንደኛውን የእድገትና ትራንስፎርሜሽን እቅድ ሲሆን በነገ ውረት ደግሞ በሁለተኛው እቅድ ላይ እንደሚወያይ ይጠበቃል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አድማጮች፣ ቀደም ሲል የዚህን ዘገባ መንደርደር ያሳናነብ ነው። መለስካቸው ዘገባውን የጀመረው ለማስታወስ ያህል የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በሁለተኛው ዙር የልማት ሽግግር ወይም ትራንስፎርሜሽን ረቂቅ እቅድ ላይ ከተቃዋሚ ፓርቲዎች ጋር መዋየት ተገቢና አስፈላጊ መሆኑን ያስታወቁበት፣ ተቃዋሚ ፓርቲዎችም ከገዢ ፓርቲ ጋር ባላቸው የፖሊሲ ልዩነት ላይ ለመወያየትም መድረኩ ክፍት እንደሆነ የገለጡበት ዘገባ ነበር። ታዲያ በውይይቱ ቅንጅት ለአንድነትና ለዲሞክራሲ፣ የኢትዮጵያ የፍትህና ዲሞክራሲያዊ ኃይሎች ግንባር፣ የኢትዮጵያ ዲሞክራቲክ ፓርቲ፣ የኢትዮጵያ ራእይ ፓርቲና አንድነትን ጨምሮ ሀያ የፖለቲካ ፓርቲዎች በስብሰባው እንደተሳተፉ መለስካቸው ገልጦልናል። ወደ መጽሔቱ የትንታኔ ርዕስ እንሻገራለን። የዘንድሮ የኖቤል የሰላም ሽልማት ቱኒዚያ ውስጥ የዛሬ አራት ዓመት የተካሄደውን ጃዝሚን አብዮት ተከትሎ ሁሉን አቀፍ ዲሞክራሲ እንዲገነባ ስላበረከቱት ወሳኝ የተባለ አስተዋጽኦ ለአራት ድርጅቶች እንዲሰጥ ተወስኗል። ዝርዝሩን ሰለሞን አባተ ይዟል። ኖቤል የ2015 የኖቤል ሽልማት ቱኒዚያ ውስጥ በ2011 ዓ.ም የተካሄደውን ጃስሚን አብዮት ተከትሎ ሁሉን አቀፍ ዲሞክራሲ እንዲገነባ ስላበረከቱት ወሳኝ የተባለ አስተዋጽኦ ለአራት ድርጅቶች እንዲሰጥ የኖርዌይ የኖቤል ኮሚቴ ወስኗል። ኦስሎ፣ ኖርዌይ የሚገኘው የኖቤል ኮሚቴ ሊቀመንበር ካቺ ኩልማን ፋይቭ ናቸው። የሰማችኋቸው የቱኒዚያ አርባዕቱ የሰላም ምክክር አባላት የዓለሙን የሰላም ሽልማት ተጎናጸፉ። ቱኒዚያ ውስጥ ከተጫረው የአረቡ አብዮት በኋላ የተጀመረውን የዲሞክራሲ ሂደት እስከ ማደናቀፍ የደረሱ በግድያ የታጀቡ እንቅስቃሴዎች ተስተውለዋል። ይሁን እንጂ ዛሬ ለኖቤል ሽልማት ክብር የበቁት አርባዕቱ አካላት የቱኒዚያ አጠቃላይ ሰራተኞች ማኅበር፣ የቱኒዚያ የኢንዱስትሪ የንግድና ዕደ ጥበባት ኮንፌዴሬሽን፣ የቱኒዚያ ሰብዓዊ መብቶች ኅብረትና የቱኒዚያ የሕግ ባለሙያዎች ማኅበር ወደ ሰላም ንግግርና ምክክር ገብተው ሀገሪቱን ወደ መስከንና መረጋጋት ወሰዷት። እነሆም ቱኒዚያን ከደም አፋሳሽ የእርስ በርስ ብጥብጥ ሁከት ታደጓት። ሀገሪቱ የእርስ በርስ ብጥብጥ አፋፍ ላይ ደርሳ በነበረ ጊዜ ይህ ቡድን አማራጭ ሰላማዊ የፖለቲካ ሂደት ፈጠረ። የኖርዌይ የኖቤል ሊቀመንበር ማዳም ኩሊማን ናቸው ይህንን እማኝነት ዛሬ የሰጡት። በነገራችን ላይ በዚህ እስከ ዛሬ ባልበረደ የአረብ መነሳሳት ወይም አብዮትና ወላፈን ውስጥ የተሳካ የሚባል ታሪክ ያላት ቱኒዚያ ብቻ ነች። ለነገሩ የአብዮቱም ጫሪና የመጀመሪያዋ ምድጃም እርሷው ነበረች። ግብፅና ሊቢያ ወደ ፖለቲካ መቆራቆስ ገቡ። ሶሪያ እነሆ እስከ ዛሬ ባልበረደ እንዲያውም እየባሰበት በሄደ የእርስ በርስ ጦርነት ውስጥ ተዘፈቀች። ሁከት አልባ የሰላም ሂደት የመሩት ቱኒዚያውያን ባለፈው ዓመት ባካሄዱት አጠቃላይ ምርጫ የሃይማኖት ወገናዊነት የሌለው ፓርቲ እንዲያሸንፍ ድምፅና እምነታቸውን ሰጡት። ቱኒዚያ ለሌሎች ሀገሮችም አርአያ ትሆናለች ብሎ እንደሚያምን የቱኒዚያው የሰላም ኮሚቴ ተናግሯል። የዚህ ዓመቱ የኖቤል ሽልማት እጩዎች ዝርዝር እጅግ ረዥሙ እንደነበረ ታውቋል። 273 ተፎካካሪዎች ናቸው የታጩት። ከእጩዎቹ መካከል የሮማ ሊቃነ ጳጳሳት ዘካቶሊካውያን አቡነ ፍራንሲስ፣ የጀርመን ቻንስለር አንጌላ መርከል ይገኙበታል። አውሮፓ ውስጥ በሜዲቴራንያን ባህር ላይና በየበረሃው እየተንገላቱ እየተሰቃዩና ሕይወታቸውን እያጡ ስላሉ የኤርትራ፣ የኢትዮጵያ፣ የሱዳን፣ የደቡብ ሱዳን፣ የሶማሊያ ስደተኞች ድምፃቸውን ከፍ አድርገው ላለፉት አስራ ሁለት ዓመታት እየጮሁና እየተሟገቱ ያሉት ኤርትራዊ ካህን አባ ሙሴ ዘርአይም አንዱ እጩ ነበሩ። አባ ሙሴን ዛሬ በስልክ አግኝቼ አነጋግሬያቸው ነበረ። በሁለተኛው የዝግጅታችን አጋማሽ ይዣቸውን መለሳለሁ። ኖቤል የሰላም ሽልማት እስከ ዛሬ ለ95 አሸናፊዎች ተሰጥተዋል። በፊዚክስ፣ በኬሚስትሪ፣ በሕክምና፣ በሥነ ጽሁፍ፣ በሰላም፣ በምጣኔ ሀብት ሳይንስ ዘርፎች በአጠቃላይ 567 ሽልማቶች ተሰጥተዋል። ሌላው ተከታይ ዘገባ ደግሞ ነው። በአይቮሪ ኮስት ከጥቅምት 14ቱ ወሳኝ ፕሬዚዳንታዊ ምርጫ በፊት ዘመቻው ተጀምሯል። ዘንድሮ እንደ አውሮፓ አቆጣጠር በ2009/2010 ድኅረ ምርጫ የተቀሰቀሰው አይነት ሁከት ይደገማል ብሎ የሚጠብቅ የለም። ሆኖም ሁኔታዎች አጀማመሩ ውጥረት የተመላበት መሆኑን ያመለክታሉ። በዚህ ሳምንት ከአስሩ እጩ ተወዳዳሮች መካከል የምርጫ ስነ ምግባር ሰነዱን ለመፈረም የተስማሙት አራቱ ብቻ ናቸው። ኤሚሊ ሎብ ከአቡጃ ያደረሰችንን ዘገባ ሰሎሞን ክፍሌ ያቀርባል። ፕሬዚዳንቱ አላሳኔ ዋታራ የምረጡኝ ዘመቻቸውን የጀመሩት በያማሱክሮ ነው። ያማሱክሮ የተወዳጁና የመጀመሪያው የአይቮሪ ኮስት ፕሬዚዳንት የፌሊክስ ሁፌት ቧኚ የትውልድ ከተማ ናት። ዋታራ በአሁኑ ምርጫ የሚወዳደሩት ለሁለተኛ አምስት ዓመት የሥራ ዘመን ሲሆን በጥቅምት 14ቱ ፕሬዝደንታዊ ውድድርም በስፋት ያሸንፋሉ ተብሎ ይታመናል። በ2010 ድረ ምርጫ ሁከት ከ3000 ሰዎች በላይ የተገደሉ በመሆናቸው ይህኛው ምርጫ ለሀገሪቱ መጻኢ ደህንነት ወሳኝነት ይኖረዋል። በያዝነው ሳምንት መግቢያ ላይ እጩ ተወዳዳሪዎች ናሽናል ዲሞክራቲክ ኢንስቲቱት በተባለው መንግሥታዊ ባልሆነው አሜሪካዊ ድርጅት የተዘጋጀውን የምርጫ ሥነ ምግባር ሰነድ እንዲፈርሙ ተጋብዘው እንደነበር ታውቋል። ማርያም ዳዎ ጋባላ አንደኛዋ የብሔራዊ ዲሞክራሲያዊ ተቋሙ አስረጅ ናቸው። እንዲህ ነበር ያሉት። ፈራሚዎች የደጋፊዎቻቸውን ንቃተ ሕሊና ለማዳበር ልዩነቶቻቸውን፣ ድርድሮችን በመጠቀም በሁሉም ሰላማዊና ሕጋዊ መንገድ መፍታት እንደሚገባቸው ለማስረዳት ቃል ገብተዋል ነበር ያሉት ማርያም ዳዎ ጋባላ። ይህን ጠቃሚ የምርጫ ሥነ ምግባር ሰነድ የፈረሙት ግን ከአስሩ እጩ ተወዳዳሪዎች አራቱ ብቻ ናቸው። በዚያን ዕለት ደግሞ ከአቡጃ ወዲያኛው ክፍል ሲኤንሲ በመባል የሚታወቀው የተቃዋሚ ፓርቲዎች ጥምረት ስብሰባ ሲያካሂድ ነበር። በዚያ ስብሰባው ላለፉት በርካታ ሳምንታት ሲወተውት እንደቆየው ሁሉ ወቅቱ አሁን በአይቮሪኮስት ነፃና ትክክለኛ ምርጫ ለማካሄድ ሁኔታዎች ተስማሚ አይደሉም ብሏል የጥምረቱ ቃል አቀባይ ዣን ዣክ ባቸዮ ይህንኑ አቋማቸውን ትላንት ደግመዋል። በአይቮሪክ ውስጥ ነፃ ነው የሚባለው የምርጫ ኮሚሽን በስም እንጂ በሥራው ነፃ አይደለም፣ እናም እንዲፈርስና በሌላ ትክክለኛ አዲስ የምርጫ ኮሚሽን እንዲተካ መጠየቅ ምንም አይነት ስህተት የለውም፤ ነበር ያሉት የተቃዋሚዎቹ ጥምረት ቃል አቀባይ ዣን ዣክ ባቸዮ ሲንሲ የሚለው አሁን ያለው የምርጫ ኮሚሽን ለፕሬዝደንቱ ዋታራ የሚያደላ ከመሆኑም በላይ መሠረታዊ የደህንነት ጥበቃውም ገና አልተሟላም ነው። እነዚህ ሁኔታዎች ካልተለወጡ የተቃዋሚዎቹ ጥምረት ምናልባት ከጥቅምት 14ቱ ምርጫ ራሱን ሊያገል እንደሚችል አስታውቋል። ክቡራትና ክቡራን አድማጮች የምትከታተሉት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን በነጻዊ ስልክ መስመር 202205 9942 የውስጥ መስመር 14 ከተቀበልናቸው ከእናንተው አስተያየቶች ለሰዓቱ ጥቂቱን እንሰማለን። አሎ፣ ቪዎች ከሳውዝ አፍሪካ ነው የምደውለው። የዘውትር አድማጫችሁ ነኝ። በትላንትና እውነት ዲሞክራሲ በተግባር ስለ ኢትዮጵያ የኦሮሞ ቋንቋ ብሔራዊ ቋንቋ የሆን የሚለውን አንድ ፕሮፌሰር ከእንግሊዝ አስተያየት ሲሰጡ ወይም ድምፅ ሲያሰባስቡ እንደነበር አድምጭ ያለው ይሄ የወቅታዊ የኢትዮጵያውያን ችግር ነው ወይ? ዘጠና ሚሊዮን ህዝብ ያላት ሀገር ከሰላሳ ሚሊዮን የሚያንስ የኦሮምኛ ተናጋሪ ብቻ ነው ያላት። አብዛኛው ግን የኢትዮጵያ ክፍል አማርኛንም እንደ ብሔራዊ ቋንቋ አድርጎ እየተናገረ ነው ያለው እና አሁን ፕሮፌሰሩ በድጋሚ ህዝቡ ወይም ኦሮምኛ እንዲማር ፈልገው ነው ወይምስ ሌላ ዓላማ አላቸው? በጣም የሚገርም ነው። እና ቼንኪዩ አመሰግናለሁ። ከሰው ዛት ተስፋ ተስፋለም ይባላለው። ቋንቋን በተመለከተ አጠር በማድረግ የአማራው ብሔረሰብ ቋንቋ አካውኛ እንዲሆን ማለት ለሌሎቹ ብሔረሰቦች የክልሉ የስራ ቋንቋ አገርኛ የወንድነት እንዲቀረጥለት ጥያቄ አለ። ኦሮሞ ወደ ትግርኛ ክልል አካባቢ ሲሄድ ትግርኛ የግድ መማር የለበትም የሚያግባባው ቋንቋ አማርኛ እስካለ ድረስ እንዲሁም ሲዳሞ ወደ ኦሮሞ ሲሄድ ሲዳሞ የግድ ኦሮሞኛ መማር የለበትም። የግድ በመሀል የሚያግባባቸው ሰፍ ሲድል ያለው አማርኛ ቋንቋ ስላለ ኦሮሞ ወደ አማራው ክልል ሲሄድ የግድ አዘውኛ መማር የለበትም፣ የሚያግባባው ቋንቋ አማርኛ ስላለ። እንዲህ ያለ ብሔር ብሔረሰቡን የሚያገናኝ የጋራ ቋንቋ ይኖረናል ማለት ነው። አመሰግናለሁ። እንዴት ናቸው? የአሜሪካ የአማርኛ ክፍል አዘጋጆች። በትላንትናው እለት አንድ የኦሮሞ ተወላጅ የሆኑ ሰው ፌርማ እያሰባሰቡ ነው፣ የኦሮሞ ቋንቋ የስራ ቋንቋ እንዲሆን ይፈልጋሉ የሚል ወሬ ስሰማ በጣም ነው የገረመኝ። አዎ፣ የኢትዮጵያ ሕዝብ ኦሮሞም ጭምር አፄ ምኒልክ የተውልን ጠባሳ አልድን ብሎት እንደ አዲስ እያገረሸው ነው። በተለይ በኦሮሞ ህዝብ አልድን ብሏል። ታዲያ የአማራ ህዝብ ወይ ደግሞ የአማርኛ ቋንቋ እና ፊደል ጠላታችን አይደለም። ያለፉት የኢትዮጵያ መሪዎች ችሎታ፣ እውቀት ስላልነበራቸው ብዙ መጥፎም ጥሩም ስራ ሰርተው አልፈዋል። ሁሉም የኢትዮጵያ ህዝቦች ነጻነት አልነበራቸውም። ታዲያ በአሁኑ ጊዜ ኢህአዴግ ገደብ የሌለው ነጻነት ሲሰጠን ሌላ ተጨማሪ ጠባሳ ሊተውልን ነው ማለት ነው። አስተያየቶቻችሁን ያደረሳችሁን አድማጮች እናመሰግናለን። ሌሎቻችሁም በቀረቡ ዝግጅቶቻችን ላይ ጻፉ፣ ደውሉ፣ ተሳተፉ። ከምሽቱ ሶስት ሰዓት ከ29 ያመለክታል። አዲሱ በጣም ትክክል የሚባለው ጋር ደርሷል። ግን ይህን እየተነጋገርን ሰከንዶች እየቀየሩ ስለሆነ ታዲያ እዚህ ግድም ሙዚቃ ብንጋብዝ ምን ይመስልሃል?

ዛ ጭንቀት ስቃ ደግሞ ደስታሽን ሳየው ባይነ ሀሳቤ ረሳና ድካም የቸራሽ ጣፍቶኝ ቀረ ሰው and so she does that's my answer way good day way good day way good day Good day, good day, good day, good day, good እንዳሊ ዝብሽ አርጎኛለ ልቤ ፍቅርናም ነው ሁል ጊዜ ልክናት ልክናት ይለኛለ መታመመው በፍቅርሽ ሆኗል ምድነውም በፍቅርሽ ሆኗለ አእምሮየም ብዙ እያለመ ሰሞኑን እንደማይሆኖኗለ ሰሞኑን እንደማይሆኖኗለ ሰሞኑን እንደማይሆኖኗለ ሰሞኑን ህልምን እኔ ሳውቀው ያለ ነው። ሰው ካረ ከገዳዩ ነው ያለው። ከገዳዩ እንዴት ለዋል አለ የምታምመውም የምድነውም ባንቺ ነው ብሏል። አብዱኪያር ጥቁር አንበሳ በተሰኘው አዲስ ሲዲው ወይ ጉዴ በሚርስ የተጫወተውን ዜማ ነበረ የሰማ ነው። አብዱኪያር እናመሰግናለን። ክቡራትና ክቡራን አድማጮች የምትከታተሉት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። አሁን ከምሽቱ 3 ሰዓት ከ34 ያመለክታል። ርዕሰ ወሬዎቹን ባጫጭሩ ከአዲስ አበባ አንጎላ በሰብአዊ መብት አያያዟ ላይ ጫና እየበረታባት ነው። የአውሮፓ ምክር ቤት በቅርቡ አንጎላ ውስጥ በፖለቲካ ምክንያት የታሰሩ የተባሉ ተቃዋሚዎች በፍጥነት እንዲፈቱም ጠይቋል። የዘንድሮ የኖቤል የሰላም ሽልማት ለቱኒዚያውያን ተሰጠ። ቱኒዚያ ውስጥ የዛሬ አራት ዓመት የተካሄደውን ጃስሚን አብዮት ተከታትሎ ሁሉን አቀፍ ዲሞክራሲ እንዲገነባ ስላበረከቱት ወሳኝ የተባለ አስተዋጽኦ ለአራት ድርጅቶች እንዲሰጥ መወሰኑን ኦዝሎ ኖርዌይ የሚገኘው የኖቤል ኮሚቴ አስታውቋል። በሊቢያ የተባበሩት መንግስታት ድርጅት ልዩ መልእክተኛ ቤርናርዲኖ ሊዮን አዲስ የአንድነት መንግሥት መመስረት ያስችላል ያሉትን ሐሳብ ይፋ አድርገዋል። አሜሪካዊ ዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ባለፈው ሳምንት በሮስበርግ ኦሬገን በተካሄደው የጅምላ ግድያ ጸለባ የሆኑ ቤተሰቦችን በማነጋገር ዛሬ በምዕራባዊ ግዛት የአራት ቀን ጉብኝት አደረጉ። በመጨረሻም ባለፈው ዓመት መጨረሻ ገደማ በኢቦላ ቫይረስ የተያዘች አንዲት እንግሊዛዊት ነርስ ያልተለመደና ውስብስብ ሁኔታ ስለታየባት ተመልሳ ሐኪም ቤት መግባቷን የእንግሊዝ ባለሥልጣናት አስታወቁ። አርስተ ው ነው አድማጮች የምትከታተሉት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጆቻችሁ አሉላ ከበደና አዲሱ አበበንን ሁለተኛውን አጋማሽ ስርጭት በርሰሬዎቹ እንዳደመጣችሁት ጀምረናል። አሁን ለዚህ ክፍል ቀዳሚ ወደ ሆነው ቅንብር ነው የምናልፈው። አፍሪካ በጋዜጦች አዘጋጅና አቅራቢ አዳነች ፍስሀዬ አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። የኢትዮጵያ አየር መንገድ ከ15 እስከ 20 ዘመናዊ ቦይንግ አይሮፕላኖችን እንደሚገዛ አስታወቀ። በኢትዮጵያ የሚመሰረተው የኩላሊት ነቅሎ ተከላ ማዕከል በሀገሪቱ ያለውን የሕክምና ይዘት እንደሚለውጥ ተገለጸ። አንዲት ቻይናዊት ነጋዴ አፍሪቃ ውስጥ በድብቅ የዝሆን ጥርስ አሸጋጋሪነት ወንጀል ተያዙ፣ የሚሉትን ርዕሶች ነው በዛሬው ዝግጅታችን የምንመለከተው የኢትዮጵያ አየር መንገድ ከ15 እስከ 20 ቦይንግ 777 ኤክስ የረጅም ርቀት ቦይንግ አይሮፕላኖችን የመግዛት ትዕዛዝ እስከ ታህሳስ ወር ባለው ጊዜ እንደሚያቀርብ የአየር መንገዱ ዋና ስራ አስፈጻሚ እንደገለጹ ዘ ዎል ስትሪት ጆርናል ድረገጽ ዘግቧል። ቦይንግ 777 ኤክስ የቦይንግ አዲሶቹ አይሮፕላኖች ናቸው። ኤስኢኤ 350 እስከ 1 ሺ ዋይድ ባዲ የአየር ባስ አይሮፕላኖችን የመግዛት እቅድ እንዳለም የአየር መንገዱ ዋና ስራ አስፈጻሚ አቶ ተወልደ ገብረ ማርያም ገልጸዋል። የሚከፈለው ዋጋም 7.4 ቢሊዮን ዶላር እንደሚሆን ድረገጹ ጠቁመዋል። እስከ መጪው ታህሳስ ወር ባለው ጊዜ ውስጥ የሚታዘዙት ዘመናዊ ጄት አይሮፕላኖች ከ2020 ዓ ም በኋላ ከአምስት ዓመታት በኋላ ማለት ነው ኢትዮጵያ እንደሚገቡ ቆየት ያሉትን አስር ሰባት ሰባት ሰባት የጥንድ ሞተር አይሮፕላኖችን እንደሚተኩ አስተወልደ ገልጸዋል። ቦይንግ ሁለት አይነት አዲስ የረጅም ርቀት ጀት አይሮፕላኖችን እየሰራ ነው። አንደኛው አራት መቶ የሚሆኑ ሰዎችን ያሳፍራል። ሁለተኛው ደግሞ ሰባት ሰባት ሰባት ዳሽ ስምንት የተባሉ አነስ ብለው እጅግ የረጅም ርቀት ሞዴሎች ናቸው። ኢትዮጵያ የመረጠችው ታዲያ ከአዲስ አበባው የስራ እንቅስቃሴ ጋር የሚስማሙት አንስ ያሉትን እንደሆነ አቶ ተወልደ ገልጸዋል። አንዳንዴ ከባድ የገበያ ሁኔታ ቢከሰትም የኢትዮጵያ አየር መንገድ ቀጣይ የሆነ መስፋፋት ሲያሳይ እንደቆየ የዎል ስትሪት ጆርናል ጋዜጣ ድረገጽ ዘግቧል። የኢቦላ በሽታ የተዛመተባቸው አገሮች ከኢትዮጵያ ራቅ ብለው የሚገኙ ቢሆንም የበረራው ተፈላጊነት ቀንሷል ሲል አየር መንገዱ አስጠንቆ ነበር። በመጨረሻ ግን የተፈራውን ያህል አልቀነሰም። ባለፈው ሰኔ ወር ባበቃው የፋይናንሱ አመት አየር መንገዱ የ175 ሚሊዮን ዶላር ትርፍ በማግኘት ሬኮርድ እንደመታ አቶ ወልደ ገብረ ማርያም መግለጻቸውን የዎል ስትሪት ጆርናል ድረገጽ ጠቁመዋል። የሚችገን ዩኒቨርሲቲ አዲስ አበባ ከሚገኘው የቅዱስ ጳውሎስ ሆስፒታል ሚሌኒየም የህክምና ኮሌጅ ጋር በመተባበር ኢትዮጵያውያን ሐኪሞችን በቀዶ ህክምና ጥበብ እንደሚያሰለጥን ለሚችግን ደይል ጋዜጣ ድረ ገጽ ገልጿል። የሚችገንና የቅዱስ ጳውሎስ ሆስፒታል ባደረጉት ትብብር ምክንያት ሦስት ሊሞቱ ይችሉ የነበሩ የኩላሊት በሽተኞችን በቅርቡ በነቅሎ ተከላ ህክምና ምክንያት ሕይወታቸው እንደ ተረፈ ተዘግቦ እንደ ነበር ይታወሳል። አሁን ሁለቱ የህክምና ትምህርት ቤቶች የሚያተኩሩት የኩላሊት ነቅሎ ተከላ ማዕከል በመገንባት ላይ ሲሆን ፕሮግራሙ በሙያው ልዩ ጥበብ ያላቸው ኢትዮጵያውያን ሐኪሞች ማሰልጠንን በሆስፒታሉ ያሉት የላብራቶሪ ማሰለጫዎችንና በጽኑ የታመሙ በሽተኞች የሚታከሙበት አገልግሎት ማሻሻልን የመሳሰሉ መርሃ ግብሮች እንደሚካተቱበት በቅዱስ ጳውሎስ የተደረገው መሻሻልም በሀገሪቱ ዙሪያ ወዳሉት ሆስፒታሎች እንደሚስፋፋ ዘ ሚችግን ዴይሊ ጋዜጣ ድረገጽ ጠቅሷል። በሚችገን ዩኒቨርሲቲ የስነ ተዋልዶ አስተማሪ ዶክተር ስናይት ፍስሀ ሀገራቸውን የመርዳት ራዕይ ሰንቀው ከአራት ዓመታት በፊት በአፍሪቃ የተልእኮ ስራ የማከናወን ልምድ ያላቸውን የነቅሎ ተከላ ሕክምና ጠቢብንና የአካላት ውስጥ ሕክምና ፕሮፌሰር የሆኑትን ናይጄሪያዊ አኪንዶሉ አጃን እንዳነጋገሩ። ከዚያም ሶስቱ ባለሙያዎች በሀሳቡ ተስማምተው ፕሮግራማቸው ሀኪሞችን በማሰልጠን ተግባር ማትኮር አለበት በሚለው ቅድም ላይ እንደተስማሙ ዘ ሚችግን ደይሊ ድረገጽ ጠቅሷል። በዩናይትድ ስቴትስና በአውሮፓ ዙሪያ ወደ አፍሪቃ ባለሙያዎችን ልከው የቀዶ ህክምና አገልግሎት ሰጥተው የሚመለሱ ብዙ ቡድኖች አሉ። እንዲህ አይነቱ አሰራር ግን ከጥቅሙ ጉዳቱ ያመዝናል። ምክንያቱም ሊከተል የሚችለውን ችግር የሚከታተሉ ባለሙያዎች አይኖሩምና ወይም ሀኪሞችን አያሰለጥኑምና። ስለሆነም ፕሮፌሰር ፓንች ከመጀመሪያውኑ የሀገሪቱን ሀኪሞች በማሰልጠን ላይ ነበር ያተኮሩት ብለዋል ዶክተር ሰናይት። በቅዱስ ጳውሎስ ሆስፒታል የሚደረገው መርሃ ግብር በኩላሊት ነቅሎ ተከላ ሕክምና ላይ የሚያተኩር ቢሆንም ከዛ ጋር በተያያዘ በሚደረገው የመሰረተ ልማት ለውጥና የማሰልጠን ተግባር መሰረት ሁሉን ነገር መሻሻል እንዳለበት ፕሮፌሰር ፓንች አስገንዝበዋል ሲል ድረገጹ አውስቷል። ፕሮፌሰር ፓንች ጋናን፣ ናይጄሪያንና ኬንያን በመሳሰሉት የኩላሊት ነቅሎ ተከላ ሕክምና ያደረጉ ሀገሮች ስርዓቱን ተከትለው ስላላከናወኑት ሂደቱ በሀገራቸው ሊዳብር አልቻለም። ኢትዮጵያ ውስጥ ግን አንድ አብይ ማዕከል ስለሚገነባ በሚገባ እንዲደራጅ ያደርጋል። በሌሎች ከተማዎችም ሌሎች ፕሮግራሞች የሚጀመሩ ሰዎችን ለማሰልጠን የሚያስችል ብቃትም ይኖራል፣ በማለት ፓንች እንዳስረዱ ድረገጹ ላይ የወጣው ዘገባ ጠቅሷል። ዶክተር ሰናይት በበኩላቸው ይህ ፕሮግራም አዲስ ተስፋ እንዳስፈነጠቀ ሲያስረዱ የሚያስደስት ዝንባሌ እያየን ነው። በፊት ከአገር መውጣቱን ይመርጡ የነበሩ ወጣት የፋክልቲ አስተማሪዎች በሀገራቸው ሆነው ሕዝባቸውን ማገልገል ሲመርጡ እያየን ነው። ስለሆነም በጣም ያስደስታል ማለታቸውን በሚችግን ዴይሊ ድረገጽ ለንባብ አብቅቷል። የዝሆን ጥርስ ንግሥት የሚል ስያሜ ያተረፉ የ66 ዓመት ዕድሜ ቻይናዊት ሴት አፍሪቃ ውስጥ ህገወጥ በሆነ መንገድ የዱር አራዊት ውጤቶችን በማሸጋገር ተግባር ዝና ማትረፋቸውን የዋሽንግተን ፖስት ጋዜጣ ድረገጽ ዘግቧል። የታወቀ የቻይና ምግብ ቤት ባለቤት የሆኑ ያንግ ፌንግላን በሚሊዮኖች የሚቆጠር ዶላር ያስገኘ ህገወጥ ሽግግርን ያስተባብሩ እንደነበር፣ ይህን የሚያደርጉትም በቻይናና በታንዛኒያ ካሉት የታወቁ ሰዎች ባላቸው ግንኙነት መሰረት መሆኑን የጋዜጣው ድረገጽ ጠቅሷል። የዝሆን ጥርስ ህገወጥ ንግድ በአፍሪቃ በተለይም በታንዜንያ የዱር አራዊት ላይ ከባድ ጉዳት ማድረሱን ዘገባው ሲያወሳ፣ ታንዜንያ ውስጥ ከስድስት ዓመታት በፊት 109,051 የነበሩት ዝሆኖች አምና ወደ 43,330 አሽቆልቁሏል ይላል የዋሽንግተን ፖስት ጋዜጣ ድረገጽ ላይ የወጣው ጽሑፍ። ሴትየዋ የዱር አራዊት ላይ የሚፈጸመው ግድያ ዋና አስተባባሪ ነበሩ ሲሉ የዝሆን ተንቀሳቃሽ ማህበር የተባለ ስለ ጉዳዩ የሚከታተል ቡድን ዋና ስራ አስኪያጅ አንድሪያ ክሮስታ መግለጻቸውን የዋሽንግተን ፖስት ድረገጽ ላይ የወጣው ጽሑፍ ጠቁመዋል። ቻይና አፍሪቃ ውስጥ በድብቅ የዱር አራዊት ግድያ ላይ አብይ ሚና እንዳላት የአደባባይ ምስጥር ሆኖ ቆይቷል። ቻይና በየዓመቱ በብዙ ቶኖች የሚመዘን የዝሆን ጥርስ ክምችት ታስገባለች። የቻይናን የዝሆን ጥርስ ፍላጎት ለማርካት በመላ አፍሪቃ አንዳንድ ነዋሪዎች ዝሆኖችንና አውራሪሶችን ሲፈጁ ቆይተዋል። ይሁንና አፍሪቃ ያሉት ቻይናውያን ነጋዴዎች በህገ ወጥ የዝሆን ጥርስ ንግድ የሚጫወቱት ሚና በጉልህ የሚታይ አልነበረም። በአሁኑ ወቅት በታንዛኒያ ፍርድ ቤት የሚዳኙት ያንግ በዳሬ ሰላም የሚገኘውን ምግብ ቤታቸው ሽፋን በማድረግ የዝሆን ጥርስ ክምችትን የምግብ አቅርቦት በማስመሰል በማጎር ይጠቀሙበት እንደነበር ድረገጹ ጠቁሟል። የዱር አራዊቶቹን በመግደል ተግባር ትልቅ ሚና ተጫውተዋል። የዱር አራዊትን በድብቅ ለሚገሉት ሰዎች ጠበንጃዎችንና ጥይቶችን ለመግዛት ይረዷቸው እንደነበረ ስማቸውን ለመግለጽ ያልፈለጉ ከፍተኛ የታንዛኒያ ባለሥልጣን መናገራቸውን ድረገጹ ገልጿል። እስካሁን ባለው ጊዜ በህገወጥ ወጥ የዝሆን ጥርስ ንግድ የሚሳተፉት ቻይናውያን የማይታሰሩት ከመንግስት ጋር የተመቻቸ ግንኙነት ስላላቸውን የሚል ጥርጣሬ ሲናፈስ ቆይቷል። የታንዛኒያ ባለሥልጣኖች የ66 ዓመት ዕድሜዋን ያንግ ለመያዝ በወሰኑበት ወቅት መኖሪያ ቤታቸውን ለሰባት ሰዓታት ያህል እንደከበቡና ሴትየዋ ከቤታቸው ሾልኮ በመውጣት መኪናቸውን ያስነሱና በከፊል ከተማይቱ እየተሽለኮለኩ ሲነዱ የጸጥታ ባለሥልጣኖች ደግሞ ሲከተሏቸው የድመትና አይጥ ትርኢት ሲያሳዩ ከቆዩ በኋላ በመጨረሻ እንደተያዙ ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሑፍ አስነብቧል። አድማጮች የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን መዋለ ኖቤል ቱኒዚያ ውስጥ የዛሬ አራት ዓመት የተካሄደውን ጃዝሚን አብዮት ተከትሎ ሁሉን አቀፍ ዲሞክራሲ እንዲገነባ ስላበረከቱት ወሳኝ የተባለ አስተዋጽኦ አራት ድርጅቶች የዘንድሮ የሰላም ኖቤል አሸናፊ መሆናቸውን ጠቁመናል። ታዲያ በዚያው ቅንብራችን ኋላ ላይ እናመጣለን ስንል ቀጠሮ የሰጠንበት ወግ ነው። ቀጣዩ ኤርትራዊው ካህን አባ ሙሴ ዘራአይ ከበርካታዎቹ 273 መሆኑን ሰለሞን እያጫወተኝ ነው ከ273ቱ የሰላም ኖቤል እጩዎች ወይም ተወዳዳሪዎች አንዱ ነበሩ። እንዲያውም ከመጨረሻዎቹ ማጣሪያውን ለማሸነፍ ከተቃረቡት ከአምስቱ እጩዎች አንዱ ነበሩ። ሰለሞን ታዲያ ከአባ ሙሴ ዘር አይጋ ወዳደረከው ቃለ ምልልስ ለመውሰድ ቃል ገብተህ ነው ና ያንጠለጠልከው ዝግጅትን ወደዚያው እናምራ። አሁን እውነትህን ነው አሉ ላጥሩን ያልከው መዋለ ኖቤል ኖቤል የት ዋለ ዛሬ እና አባ ሙሴን ሳናግራቸው እሳቸውም ለዚህ መታጨታቸው በራሱ ትልቅ ክብር ያለው ነገር እንደሆነ የጩኸታቸው፣ የጥሪያቸው ሁሉ መሰማት መደመጥ ትኩረት ማግኘት ምልክት እንደሆነ አነሳሁላቸው። ሁላቸው እንደነ አባ ፍራንሲስን የሮማው ሊቀ ጳጳስን፣ እንደነ አንጌላ መርከልን የመሳሰሉ የጀርመን ቻንስለር ከእነሱ ጋር ሆኖ ነው ወደ ተጣራው ውጤት የቀረቡት፣ ከዚህ ከአርባቱ አካላት የሚባሉት የቱኒዚያዎቹ የሰላም ተደራዳሪዎች ጋርና እንኳን ደስ ያለዎት አልኳቸው አባ ሙሴን እግዚአብሔር ስጥልኝ የሁላችን ደስታ መሆን ያለበት ነው። ለምን ይሄ ለእኔ ብቻ ሳይሆን ከእኔ በላይ ለእነዛ በእውነት ለነጻነት ፈልጎ ፍትሕ ፈልጎ የተሻለ ኑሮ ፈልጎ በጣም በትልቅ ፍላጎትና ትምኒት ስንት መንገድ ላይ ተንከራትቶ ወደ ኤሮጳ ይሁን ወደ አሜሪካ ይሁን ወደ ሌላ ይሁን ወጥቶ ለራሳቸውና ለአገር ቤት ላሉ ሕዝባቸው ወንድም እህታቸው የሚረዱ እና በእነሱ ኃይል ስንት ፋሚሊ ስንት ስድራ ቤት ቆሞ የሚኖር ያለ ዋናው ይሄ ክብር ይሄ የእኔ ኖቤል መታጨት ለእነሱ ነው። ስለዚህ ደስታው ለሁሉ ለነዚህ ሁሉ ለእነሱ ፋሚሊ ለነዛ ባህርና ሰሐራ የሞቱትን በሊቢያ የተገደሉትን በእስር ቤት የሞቱትን ለእነሱ ፋሚሊም ይሄ ኖቤል መታጨቱ ለነዚህ ለነዚህ ሁሉ ነው። አባ ሙሴ ኦስሎ የሚገኘው የኖርዌይ የሽልማት ኮሚቴ ይህንን ሽልማት ለአራቱ የቱኒዚያ ድርጅቶች መሸለሙን ዛሬ አስታውቋልና እስቲ እርስዎ ከነዛ ከተጠቋሚዎች ወይም ከቅድሚያ ተመራጮቹ አንዱ ነበሩና፣ ምንድን ነው በዚህ ምርጫ የሚሰማዎት ነገር? ምንድን ነው የሚያስተላልፉት መልእክት? አባታችን እዛ መታጨቱ ትልቅ ነገር ነው። ለዚህም ምንም የጠበቁት ነገር አልነበረም። ለነዚህ በሰላም በነበረው ግርግርና የፖለቲካ ችግር አገራቸው ያለ ውጊያ ያለ እንትን በሰላም መፍትሄ እንዲገኝ ጥረት ያደረጉ አራት የተለያዩ ማህበሮች የሰጡትን ለሌሎች ሀገር ለሌሎች የአፍሪካን ሀገሮች ለሌሎች የአረብ ሀገሮችም ትልቅ ትምህርት ትልቅ አብነት እንዲሆኑ ነው። ስለዚህ እነሱም እንዲበረቱ ጥሩ እንትን ነው ያደረጉ። ስለዚህ እኛም የምንመኘው የምንፈልገው ጥረት የምናደርገው ያለን ለዚህ ነው። በየሀገሩ የሆነ ችግር ሲፈጠርም በሰላማዊ መንገድ መፍትሄ አግኝቶ ሰው በሀገሩ መብቱ ተጠብቆለት መብቱ ተከብሮለት ሊኖርበት የሚችል እድል እንዲከፈት ነው። ይሄ እነዚህ አራት ማህበሮች ለዚህ ጥረት አድርጎ ሰርቶ አት ሊስት አገራቸው በዛ በሁለት ሺህ አስራ አንድ በነበረው የፖለቲካ ብዙ እንቅስቃሴ እና ብዙ ትግል ምናምን በነበረበት ጊዜ በሰላማዊ መንገድ እንዲፈታ ጥረት ስላደረጉ የሚገባቸው ነው። ስለዚህ ለነሱ መስጠትም ለሁላችን ለአፍሪካ በዚህ መንገድ የነሱ የያዙትን መንገድ ተከትለው ሌሎች አገሮችም እንዲከተሏቸው ይሄ ትልቅ ጥሪ ነው። አባ ሙሴ በእርግጥ ዛሬም ደግመውታል። እርሱ አሁን ከእኔ ጋር እየተናገሩ ቀደም ሲልም ሰጥተውን በነበረ ቃለ ምልልስ ያለ ፍትህ፣ ያለ ነጻነት፣ ያለ ዲሞክራሲ የሰው ልጆች መሰረታዊ መብቶች ሳይከበሩ ሰላም አይኖረንም። የትም ቦታ ደግሞ ሰላም እንዲጸና ከፈለግን መሰረቱ ፍትህ፣ ሰብአዊ መብቶችና ነጻነት ናቸው ብለው ነበረ እና ይሄ የዘንድሮው ሽልማት ምን ያህል ያረጋግጥልዎታል? ይሄንን ሐሳቦን ሌሎችስ እንዲከተሏቸው አርአያ ይሆናሉ ያሉት ምን ማለት ነው? አሁን ምናየው ያለ ነው ሊቢያ ያለ ሁኔታ፣ ግብፅ ያለ ሁኔታ፣ ሌሎች የአፍሪካን ሀገሮች ብዙ ቦታ ያለ ሁኔታ አይተን እነሱን ስናይ የእነሱን አሰራር የእነሱን አካሄድ አመራር ወይም የችግሩ መፍትሄ ማግኘት ሁኔታው አመቻችተው መቻላቸውን ትልቅ ትምህርት ነው። ያ ያልኩት ባለፈውም ሰላም መገነባት ያለበት ነው። ሰላም ሲገነባ ደግሞ ግዴታ ያለ ፍትህ ሰላም ሊኖር አይችልም። ያለ ነፃነት ሰላም ሊኖር አይችልም። የሰው የእያንዳንዱ ዜጋ መብቱ ካልተጠበቀለት ሰላም ሊኖር አይችልም። ስለዚህ እነዚህ መሰረታዊ የሆኑ መብቶች እና ሁኔታዎች ሳይፈጠሩ ሰላም ሊኖር አይችልም። እነዚህ ሰዎች በሀገራቸው በነበረ ሁኔታ እነዚህ ነገሮች እንዲመቻችሁ ለማድረግ ጥረት ስላደረጉ ስለሰሩበት፣ ስቲል አሁንም እየሰሩበት ስለሆነ ጥሩ አብነት ጥሩ ትምህርት ነው ነው የምለው። አባ ሙሴ፣ እርሶ በስደተኞች ጉዳይ አውሮፓ ውስጥ በጣም ብዙ ትግል እያደረጉ ያሉ ድምፆን እያሰሙ ያሉ ሰው ነዎት እና እርሶ ሲታጩም ከዚሁ ጩኸቶ ጋር ከዚሁ ድምፆ ጋር የስደተኞች ብሶት ሮሮና እንግልት እንዲሰማ ሲያደርጉ ለቆዩት ጥረት ነው ለዚህ ሽልማት ታጭተው የነበረው። አሁን ከነገሩኝ ነጥቦች ጋር የእነዚህን የስደተኞች እንግልትና ለስደት መዳረግ እንዴት ነው የሚመለከቱት? በተለይ ደግሞ እነዚህ ስደተኞች የሚነሱት ከኤርትራ፣ ከኢትዮጵያ፣ ከሶማሊያ፣ ከሱዳን እንደዚህ ካሉት የምስራቅ አፍሪካ ሀገሮች ነው። አዎ፣ በዚህ በተጠቀሱት ሀገሮች እያንዳንዱ የየራሱ ችግርና የየራሱ የፖለቲካ የኢኮኖሚ ካልቸር የተለያየ ሁኔታ ያለበት እና መፍትሄ የሚፈልጉ ችግሮች ያሉበት ሀገሮች ናቸው። ስለዚህ ከነዚህ ሀገሮች ሸሽቶ ወደ ስደት የሚያመሩ በፖለቲካ ችግር ያለው የኢኮኖሚ ችግር ያለው የተለያየ ሌላ ችግር ያለው ሰው አለ። እነዚህ ሰዎችም ከሀገራቸው ከወጡ በኋላ ምን አይነት ችግር እና ምን አይነት ስቃይ እንደሚያገኙ በብዛት በተለያየ ቦታ በጋዜጣም ይሁን በፓርላማ እየሄድኩ ስለዚህ ጉዳይ ነው የምንነጋገረው። አሁን አሁን የዛሬ ሁለት ቀን ብሩክሰል እዛ የኮሚሽነር ኦፊስ ሄጅም ስለዚህ ጉዳይ ስነጋገር ነው ያሳለፍኩት የአውሮፓ ህብረት ኮሚሽን ማለት ነው። አዎ መፍትሄ እንዲያገኙ አሁን ባለፈው ወር የተደረገ ስምምነት በኤሮጳ ደረጃ ለእነዚህ መቶ ሀያ ሺህ ስደተኞች በህጋዊ መንገድ ከግሪክ እና ከጣሊያን ወደ ሰሜን ኤሮጳ ለመሸጋገር የሚል ነው ግን እኔ አሁን ባለፈውም ሄጄ የጠየቁት ኦኬ ይሄ ጊዜያዊ መፍትሄ ነው። ለእድል አድርጎ እግዚአብሔር በህይወት እንዲቆዩ የፈቀደላቸው ስንት ችግርና እንትን ተሸጋግሮ የመጡ እንጂ ስንት ደግሞ በሰሀራና በባህር የሞተ አለ። ስለዚህ ለምን ለነዛ መጨረሻ ጊዜ እስከ ኤሮፓ በርን መጥቶ ስለ አንኳኩ ብቻ መፍትሄ የሚሰጣቸው ለእነሱ ብቻ ሳይሆን እኛም ጠይቀው ያለ ነው ገና። እነዚህ ሰዎች ከተቻለ በሀገራቸው በሀገራቸው ያለ ችግር እንዲፈታላቸውና በሀገራቸው የሚኖሩበት መብታቸው የሚጠበቅበት ክብራቸው ተጠብቆ ሊኖሩበት የሚችሉ አውሮፓ ደግሞ ባላት አቅም ኢኮኖሚካሊም እዛ ኢንቨስት አድርጎ የስራ እድል እንዲከፈት እንዲፈጠርና ይሄ ሰው በሀገሩ የሚኖርበት ይሄ ለረዥም ጊዜ የሚሆን መፍትሄ ነው። ከወጡ ደግሞ በጎረቤት ሀገር ያለ እድል ተጠቅሞ እዛም በጎረቤት ሀገሮችም ሊኖሩበት የሚችሉ እድል እንዲከፈትላቸው እዛ በጎረቤት ሀገርም የትምህርትም ይሁን የስራም የሌላ እድል ተከፍቶ ግን በካምፕ በረፊጂስ ካምፕ የስደተኞች መጠለያ ተጥሎ ሊኖሩ ሳይሆን እዛም በጎረቤት ሀገርም እድል ሊከፈትላቸውና አትሊስት ሊኖሩበት የሚያመቻች ሁኔታ የስራ እድልና የትምህርት እድል ተሰጥቷቸው ይህም በኤሮፓ ደረጃ እንዲሰሩበት እና ከጎረቤት ሀገሮች ተስማምቶ መፍትሄ እንዲያገኙበት፣ ስለዚህም ተነጋግረናል። በሶስተኛ ደረጃ በህጋዊ መንገድ በዚህ ሪሰትልመንት ፕሮግራም የማስፈሩ ፕሮግራም በህጋዊ አሁን ወደ ሰማንያ ሺህ የሚሆኑ ኤርትራውያን በኢትዮጵያ አሉ። በሰሜን ኢትዮጵያ በአራት የስደተኞች መጠለያ አሉ። ለእነዚህ በህጋዊ መንገድ ለሁሉ ሰማንያ ሺህ በአንድ ቀን ሊሻገሩ አይደለም፣ ግን እንደ ሁኔታው መፍትሄ አግኝቶ እዛ መኖር የቻለ እዛ ሊተዳደር የቻለ እዛ ይቀራል፣ ወይ ደግሞ ልዩ ጥገኝነት የሚያስፈልገው ወይ ደግሞ ልዩ እርዳታ የሚያስፈልገው ደግሞ በህጋዊ መንገድ ቪዛ ተሰጥቶት ወደ አውሮፓ ወደምትቀበለው ሀገር መግባት የሚችልበት መንገድ እንዲከፈት፣ ይህም በአውሮፓ ደረጃ ቢሰሩበት ብለን ስለዚህም ተነጋግረናል። በሚመጣ አሁን የኤሮፓ ሀገሮች የኤሮፓ ህብረት ሀገሮች የሚመጣ በዚህ ወር ወደ ኢትዮጵያም ይሄዳሉ። እዛም ሄደን ስለዚህ ጉዳይ እንነጋገራለን ብሎኛል። ተስፋ አደርጋለሁ የሆነ መፍትሄ እንዲመጣ። አባ ሙሴ ለመሆኑ የዚህ የመቶ ሀያ ሺው ፍልሰተኞች ክፍፍል ስንት ስንት እንደሆነ ይታወቃል? በአሁን ሰዓት ያለው ይሄ መቶ ሀያ ሺህ በተለይ ለሁለት ሀገሮች ብቻ ነው የሚመለከተው። ለምን? በብዛት ስምምነቱ ለነዛ ከሰባ አምስት ፐርሰንት በላይ ተቀባይነት የሚያገኙ የፖለቲካ ችግር አላቸው ተብሎ በጂነቭ ኮንቬንሽን ማለት ነው ተቀባይነት ያላቸው ከሰባ አምስት ፐርሰንት በላይ ከሆነ ለነሱ ለዚህ ሁለት ሀገሮች ነው የተፈቀደው። እሱ ደግሞ ለሶሪያና ለኤርትራ ነው። ስለዚህ ከእነዚህ መቶ ሀያ ሺ ከግሪክና ከጣሊያን ዜግነታቸው ደግሞ ከሶሪያና ከኤርትራ የሆኑት ለነሱ በህጋዊ መንገድ ወደ ሰሜን ኤሮጳ እንዲሻገሩ ነው እንደሚባለው ያለው ሰማኒያ ሺ ለሶሪያውያን ነው፣ አርባ ሺ ደግሞ ለኤርትራውያን ነው። ከግሪክና ከጣሊያን ላሉት ወደ ሰሜን ኤሮጳ እያንዳንዱ ሀገሮች እስካሁን አንቀበልም ብሎ በራቸው የዘጉ ኢንግሊዝና አይርላንድ ዳይንማ ሞናርክ እነዚህ ከነጭራሹ አንቀበልም ብሎ በራቸው ዘግቶ ነው ያሉ እስካሁን። ሌሎች ግን ስዊድን፣ ኖርዌይ፣ ፈረንሳይ፣ ጀርመን፣ ፖርቱጋል እነዚህ ግን በየአቅማቸው እንቀበላለን ብሎ እድል ሰጥተዋል። ዛሬ ዛሬ አስራ ዘጠኝ ኤርትራውያን ከደቡብ ጣሊያን ወደ ስዊድን ተሸጋግረዋል በህጋዊ መንገድ። ስለዚህ ይሄ እድል ተከፍተዋል፣ በተግባር ላይ እየዋለ ነው። ተስፋ እናደርጋለን ለዚህ በአሁን ሰዓት በጣሊያን እና በግሪክ ላሉ የእኛ አቤሾች وفي هذا المكان وده مجرد وده تكون وده ان وده مجرد وده تكون مجرد وده ይሄ ህጋዊ መንገድ ተጠቅሞ እንዲገቡ እንደገለጹልኝ፣ ይሄ የተፈጠረው አጋጣሚ እዛ ላሉ ስደተኞች መልካም ዜና ነው። ነገር ግን በሌላ በኩል ደግሞ ስጋት ያላቸው ብዙ ሰዎች አሉ። እንዲህ አይነቱ ሁኔታ መፈጠሩ ሌሎች ከየአገሮቻቸው እንዲፈናቀሉ የሚገፋፋ መሳቢያ ይሆናል ወይም ምክንያት ይሆናል፣ እንደዚሁ እንግልቱ እንዲበዛ መሰደዱና ፍልሰቱ እንዲበዛ ያደርጋል የሚሉ አሉ። ምንድን ነው እርስዎ ለዚህ የሚሉት? ያልቸገረው ሰው ዝም ብሎ አይወጣም። ለምን ችግር የሌለው ሰው ያለው ጥሩ ሁኔታ ትቶ ወደ ስደት የሚያመራ ስንት ችግርና ስንት ስቃይ እያየ ህይወቱም በሞት አደጋ እያጋለጠ የሚሄድ ችግር የሌለው ሰው ሞን ካልሆነ በስተቀር እንደዛ ወደ ኤውሮፓ መንገድ ተከፍተዋል፣ ብሎ ዝም ብሎ የሚመጣ አለ ብዬ አላምንም። ካለ ደግሞ ይሄ ካሁኑ ማወቅ ያለበት ይሄ እድል የተሰጣቸው ለነዚህ በኤሮፓ፣ በጣሊያን እና በግሪክ ላሉ ነው እንጂ ገና በኢትዮጵያ ወይ በኤርትራ ወይ በሶማል ወይ በሱዳን ላሉ ሰዎች አይደለም። አባ ሙሴ ዘርአይን አመሰግናለሁኝ። ቀሪ ጉዳዮችን ከአባ ሙሴ ጋር ያደረግናቸውን ከዌብሳይታችን ላይ ማግኘት ትችላላችሁ። ጤና ይስጥልኝ። ዜና አድማጮች፣ ዝግጅታችን መገባደዱ ነው። ታዲያ የቅዳሜና እሁድ ማስታወቂያዎችን፣ ማሳሰቢያዎችን፣ መልካም ቅዳሜ ምናለን። ነገ ቅዳሜ፣ ነገ ሰለሞን የሚያዘጋጀው ዝግጅት መኖሩን የተረዳሁት ሰለሞን ባጭሩ ትነግረን። አሁን የተባበሩት መንግስታት ድርጅት ሰባኛ ጠቅላላ ጉባኤ አድርጎ በነበረበት ጊዜ ከተነሱ ነጥቦች አንዳንዶቹን አንስተን በባለሙያዎች በመውራ እናስተቻለን። ገሩም እናመሰግናለን። እሁድ የራዲዮ መጽሔት ነው ነው ራዲዮ መጽሔት ፈተና ውስጥ ነው። ሁለት ጉምቱ ኢትዮጵያውያን በቅርቡ ስላለፉ ቀደም ብለው ያለፉትን የጋዜጠኛውን ሙሉጌታ ሉሌን ህይወት የሚዘከር ሰፋ ያለ ዝግጅት አለ። የአምባሳደር አምባሳደር ዘውዴ ረታ እሳቸውም ጋዜጠኛም ነበሩ፣ ዲፕሎማትና ደራሲ የታሪክ አዋቂ። የእሳቸውን ደግሞ በሌላ ጊዜ እናቀርባለን። ለመጠኑ እንግዲህ የምናነሳ ይመስለኛል። አዲሱ መልካም አድማጮች ከምሽቱ ሶስት ሰዓት እስካሁን አራት ሰዓት በ19 በ22 እና በ5 ሜትር ባንዶች የምናሰማውን ፕሮግራም እዚህ ላይ ያበቃን። ያስተናገድ ናችሁ አዲሱ አበበና አሉላ ከበደ ከአቀናባሪያችን ብርሃን ኃይሉ ከተኪ የስርጭት መሐንዲስ ኦድሪየስ ሪገስ እና ከዋና አዘጋጇ አዳነች ወሳሀየ እንዲሁም ከተቀሩ ባልደረቦቻችን ጋር በዚ እንሰናበታለን። ሰላም ደናደሩ። ቀጣዩ የትግርኛ ፕሮግራም ይሆናል። መልካም።